የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት 2027 2016 ዓ ም መሰናዶ ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ ማለት እንወዳለን። ለምሽት የያዝናቸውን ዘገባዎችን አስተዋውቃችሁ፣ የጸጥታ ችግሩ የዓመት በዓል ገበያ ዋጋ ንረቱን እያባባሰ ነው ሲሉ ሸማቾችና ነጋዴዎች ተናግረዋል። በሌላ በኩል በግጭቱ ምክንያት ለዓመት በዓል ወደ ቤተሰብ መጓዝ አልቻልንም ያሉ የአማራ ክልል ተወላጆችንም አነጋግረናል። ሌሎች መሰናዶችም አሉን። ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በመከወን ቆንጅት ታዬ በዋና አዘጋጅነት የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪያ ማሀሪክ ድረገጽ ላይ እንድትከታተሉ እንጋብዛለን። አውድ ዓመት አውድ ዓመት የሚሸቱ ሙዚቃዎችንም ይዘናል። በቅድሚያ ግን የምናልፈው ከዓለም ዙሪያ ወደተሰባሰቡ ዜናዎች ነው። ጤና ይስጥልን አድማጮች እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ የሊባኖስ ሚሊሻ ቡድን ሂዝቦላህ ዛሬ ቅዳሜ ከ60 በላይ ሮኬቶችን ወደ እስራኤል ጦር ሰፈር መተኮሱን ገልጿል የሚሳይሉ ጥቃት በሳምንቱ መጀመሪያ ላይ ለተገደሉትና ከመሪዎቹ አንዱ ለሆኑት ሳሌህ አልአሩሪ የተሰጠ የመጀመሪያው ምላሽ ነበር ሲል ሂዝቦላህ በመግለጫው አስታውቋል ሂዝቦላህ አሩሪን ለገደለው ጥቃት እስራኤል ተጠያቂ ናት ብሎ ቢያምንም እስራኤል ግን ኃላፊነቱን አልወሰደችም። የሊባኖስ ታጣቂዎች ቡድን መሪ ለጥቃቱ አጸፋዊ እርምጃ መወሰድ ይኖርበታል ሲሉ ትናንት ዓርብ ተናግረው ነበር። ስለዚህ አሳሳቢ ጥሰት ዝም ማለት አንችልም ሲሉ የቡድኑ መሪ ሐሰን ናስራላህ መናገራቸውን አሶሴትድ ፕሬስ ዘግበዋል። ናስራላህ አጸፋውን ከመመለስ ይልቅ ዝም ማለት የሚያስከፍለው ዋጋ እጅግ የላቀ ነው ማለታቸውም በዘገባው ተጠቅሰዋል። እስራኤል ኃላፊነቱን በቀጥታ ባትቀበልም ሐማስና የአካባቢው የጸጥታ ባለስልጣናት ሳሌህ አልአሩሪን የገደለው የእስራኤል ሰው አልባ አውሮፕላን ጥቃት ነው ብለዋል። ሂዝቦላህ ልክ እንደ ሐማስ በኢራን የሚደገፍ ታጣቂ ቡድን ሲሆን በዩናይትድ ስቴትስና ሌሎች በአሸባሪነት የተፈረጀ ነው። የእስራኤልና የሐማስ ጦርነት ከጀመረበት ጥቅምት ወር አንስቶ ሂዝቦላህ በእስራኤልና በሰሜናዊ ድንበር አቅጣጫ ሮኬቶችን እንደሚተኩስ ተዘግበዋል። ይህ በእንዲህ እንዳለ እስራኤል ዛሬ ቅዳሜ ማለዳው ላይ በደቡባዊ ጋዛ ራፋህና ካን ዩኒስ ከተሞች ላይ ጥቃት አድርሳለች። የእስራኤል ባለስልጣናት ባዘዙት መሰረት በመቶ ሺዎች የሚቆጠሩ ፍልስጤማውያን አካባቢያቸውን ለቀው ከድብደባው ለማምለጥ ወደ ደቡብ ጋዛ ለመሸሽ ቢሞክርም ውጊያው እዚያም የተከተላቸው መሆኑ ተመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ማርቲን ግሪፍትስ አብዛኛው የጋዛን ክፍል ወደ ፍርስራሽነት የቀየረውና ትልቅ የሰብአዊ ቀውስ በመፍጠር ለሶስት ወራት የዘለቀውን ጦርነት ተከትሎ መላው የፍልስጤም ግዛት ለመኖሪያነት የማይመች ሆኗል ሲሉ ትናንት አርብ አስጠንቅቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቀድሞው ፕሬዝደንት ዶናልድ ትራምፕ እንደ ኤሮፓ አቆጣጠር በ2020 የተሸነፉበትን ምርጫ ለመቀልበስ አድርገዋል በተባለው ጥረት የቀረበባቸውን ክስ ተከትሎ እንደ ኤሮፓ አቆጣጠር በ2024 ከሚደረገው የፕሬዝደንታዊ ምርጫ ውድድር ስለመታገድ አለመታገዳቸው ውሳኔ የሚሰጥ መሆኑን ትናንት አርብ አስታውቋል። ትራምፕ እንደ ኤሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንፃ ወይም ካፒቶል ላይ በተፈጸመው ጥቃት በነበራቸው ሚና የተነሳ በቅድመ ምርጫ ውድድር መሳተፍ አይችሉም ሲል የኮሎራዶ ክፍለ ግዛት ጠቅላይ ፍርድ ቤት አራት ለሶስት በሆነ ድምፅ የወሰነው ባለፈው ወር ነበር። ትረምፕ ይህን ውሳኔ በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ብለዋል። ጠቅላይ ፍርድ ቤቱም የትረምፕን ይግባኝ ተገቢነት ተቀብሎ ጉዳዩን በመጪው የካቲት የሚመለከተው መሆኑን አስታውቋል። ጠቅላይ ፍርድ ቤቱ ለኮሎራዶ ጠቅላይ ፍርድ ቤት የውሳኔ መሰረት የሆነውና በ14ተኛው ህገ መንግስት ማሻሻያ በአመፅ የተሳተፉ ሰዎችን የመንግስት ስልጣን እንዳይዙ የሚከለክለውን ድንጋጌ ትርጉምና መነሻን ለመጀመሪያ ጊዜ እንደሚመረምር ተመልክተዋል። ትረምፕ በሜን ክፍለ ግዛት በዲሞክራቱ የምርጫ ኃላፊ ሼና ቤለውስ የተላለፈባቸውን ተመሳሳይ ውሳኔ ለዚያው ክፍለ ግዛት በተናጥል ይግባኝ ጠይቀዋል። ሁለቱም የኮሎራዶና የሜን ውሳኔዎች ይግባኙ በውሳኔው እስኪጠናቀቅ ድረስ ባሉበት እንደሚቆዩ ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የተባበሩት መንግስታት ድርጅት የምጣኔ ሀብት ባለሙያዎች እንደ አውሮፓ አቆጣጠር በ2024 የዓለም ኢኮኖሚ እድገት ወደ 2.4 በመቶ ዝቅ በማለት በ2023 ከነበረበት 2.7 በመቶ እንደሚቀንስ ተንበየዋል። ይህ መቀዛቀዝ በኮቪድ-19 ቀጣይ የማገገሚያ ፈተናዎች፣ የአየር ንብረት ጉዳዮችና የመልካምድራዊ ወይም ጂኦ ፖለቲካል ውጥረቶች ምክንያት መሆኑንም ባለሙያዎቹ ገልጸዋል። በመጨረሻም የሩሲያ አየር መከላከያ ክራይሚያ ውስጥ ዛሬ ቅዳሜ ጠዋት በዩክሬን የሚመሩ ሚሳይሎችን በመጥለፍ ማውደሙን አስታወቀ። በተጨማሪም የአየር መከላከያ ክፍሎች በክራይሚያ ባህረ ገብ መሬትና በጥቁር ባህር ምዕራባዊ ክፍል ላይ ትናንት አርብ ምሽቱን በፈጸሟቸው ተከታታይ ጥቃቶች ሰው አልባ አውሮፕላኖችን መጥተው መጣላቸውን ተዘግበዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በዚህ ዓመት በክራይሚያ ባህረ ገብ መሬትና በሩሲያ ድንበር ክልሎች ውስጥ ተጨማሪ ኢላማዎችን ለመምታት መዛታቸው በመጪው መጋቢት የሩሲያ ፕሬዝደንት በመሆን እንደገና ለመምረጥ የሚያስቡት ፕሬዝደንት ቭላድሚር ፑቲንን አስደንግጧቸው እንደነበረ ተነግረዋል። ይህ በእንዲህ እንዳለ የብሪታኒያ የመከላከያ ሚኒስትር ዛሬ ቅዳሜ ኤክስ ላይ ባሰፈረው መረጃ ሩሲያ ዩክሬን ውስጥ በየቀኑ የሚደርስባት ጉዳት ካለፈው አመት ጋር ሲነጻጸር በ300 ያህል ጨምረዋል ብለዋል። ጉዳቱ አሁን ባለው መጠን ከቀጠለ ሩሲያ በአመቱ መጨረሻ በዩክሬን ጦርነት ከግማሽ ሚሊዮን የሚበልጡ ሰዎች ሊሞቱና ሊቆስሉባት ይችላሉ ሲል የሚኒስቴሩ መግለጫ አመልክቷል። የብሪታንያው ሚኒስቴር በንጽጽር ባወጣው መረጃ እንደ አውሮፓውያኑ አቆጣጠር ከ1979 እስከ 1989 ባለው ጊዜ አፍጋኒስታን ውስጥ 70 ሺህ የሚሆኑ የሶቪየት ሕብረት ተዋጊዎች ሰለባ ሆነዋል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ከዓለም ዙሪያ ለተጠናቀሩ ዜናዎች አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋልችናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 27 2016 ዓ ም የገና በዓል ዋዜማ መሰናዶ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ኤደን ገረሞ መሰናዶውን በመምራት ቆንጆ ታዬ በዋና አዘጋጅነት በራ ኃይሉ ስርጭቱን በመከወን አብረናችሁ እናመሻለን። እናንተም ወደ አመቱን ደስ እያላችሁ ከኛ ጋር ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ ወደ ያዝነው አብይ ርዕስ እንሻገር። የጸጥታ ችግሩ የዓመት በዓል ገበያ ዋጋ ንረቱን ማባባሱን ሸማቾችና ነጋዴዎች ተናገሩ። በኢትዮጵያ ባለው የጸጥታ ችግር ምክንያት የዓመት በዓል ግብአቶች ዋጋ ንሮብናል ሲሉ ነገ እሁድ የሚከበረውን የኢየሱስ ክርስቶስ ልደት ወይም ገና በዓልን በሚመለከት ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች አጋርተውናል። በአዲስ አበባ የበዓል ግብይት ላይ ያነጋገርናቸው ናቸው። ሸማቾችና ነጋዴዎች ከሰላም እጦት ጋር ተያይዞ የሚስተዋለው የመንገዶች መዘጋት በቂ ግብአት እንዳይቀርብ ማድረጉንና በዚህም የተነሳ የዋጋ ንረቱ መባባሱን የተናገሩት በመሆኑም ችግሮች በሰላም እንዲፈቱና የዋጋ ንረቱ እንዲቃለል ጥሪ አቅርበዋል። ኬኔዲ ዋተ ከአዲስ አበባ ያስተላለፈው ዘገባ ዝርዝሩን ይዟል። አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘ ናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል። ያው እንደምታዩት ብዙ ግብዓት የለም። ያው መንገዶች ሁሉ ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው። ከአቅም በላይ ነው እና መግዛትም አልቻልም። የሚጠሩትን ያው እንደምታዩትና ትንሹ በቃ ሀያ ቤት ነው የሚጠራው ከፍ ያለው ደግሞ እስከ ነው የሚባሉት። ከባድ ነው በጣም ጤፋው አሁን 15 እየተባለ 14500 ነው እና ይህም በጣም ከባድ ነው። ምንድን ነው ስንላቸው መንገድ የለም፣ ግብአት የለም የሚሉት። የሁሉም ምክንያት ይህ ነው። የበግና ፍየል ነጋዴ የሆነው ብርሃን ፋሲልም ለዋጋ መናር አስተዋጽኦ አበርክቷል ያለውን የመንገድ መዘጋት ችግር ያብራራል። ያው አንዳንድ መንገድ ላይ ችግር አለ፣ በመጣበት ሰዓት መኪና ይቆማል፣ በመንገድ ላይ መኪና የሆነ ይቀጠላል፣ ከብቶች በመኪና ላይ ይቆያሉ፣ ያራሉ፣ ይውላሉ። ከመንገድ መዘጋቱ አንጻር እና መንገድ ያው በአብዛ አብዛኛው በእንስሳት ላይ በጣም ሀይለኛ ጉዳት እየደረሰ ነው። በጎች ፍየሎች በመኪና ላይ ሶስት ቀን አራት ቀን እያደሩ ስለሆነ የመንገዱ መዘጋቱ በጣም ችግር እየፈጠረብን ነው። መንገዱ መከፈትና ያለው ነገር መረጋጋት አለበት። መሪ ገበያ ተብሎ በሚታወቀው የግብይት ስፍራ እንደ ሽንኩርትና ዶሮ ያሉ የበዓል ግብዓቶችን እየሸመተች ያገኘናት ተዘሩ መሸሻ ደግሞ ስለ ገበያ ሁኔታ እንዲት ገልጻለች። እንቁላል አስራ አምስት ብር ነው። ሽንኩርት መቶ አምሳ ብር ነው። ዶሮ ጥሩ ነው ካለው አንጻር ማለት ነው። በዓል እንደመሆኑ መጸ ግን ኑሮ ያው በጣም ጭማሪ አለ። በቃ ሊስተካከል ብዬ ገምታለሁ ኔ እንደ እኔ ማለት ነው እና ክፍለ ሀገርም ያው ካለው አንጻር አሁን መኪና የለም ይሉሃል ምናምን በየሄድክበት ማለት ነው። በየመውጫው በየመውጫው ላይ ክፍለ ሀገርም ሆነ በየ በቃ በበር በበሩ ላይ አዲስ አበባ ብቻ ነው። በቃ ሰላም እግዚአብሔር ይመስገን። ወይዘሮ አማረች ዘውዴንም በበአል ገበያ ላይ ነው ያገኘ ናቸው በአጠቃላይ መንግስት የገበያ ሁኔታ እንዲህ ወደ ላይ የወጣውን ለማውረድ የሚያደርገው ጥረት ምን ያህል ከፍተኛ ይመስላል እንጂ ውስጥ ውስጡን ብዙ የተሰራ ስራ የለም። ስለዚህ ሰው እንደ አቅሙ በአገር ውስጥ የሚመረተው ነገር እንኳን በአቅሙ ለመግዛት በጣም የከበደ ሁኔታዎች ናቸው። እና ሽንኩርት ከስልሳ ብር ተነስቶ አሁን መቶ ሀያ ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ በዓመት በዓል መቶ ሃምሳ ብሉም ሰው ይገዛል። ምንም ማድረግ አይችልም። ግን ይሄንን ለማውረድ በየአካባቢው፣ በየቀበሌው፣ በየቀጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ማለት ህዝቡ ያለቅሳል። ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎቹን አግኝቶ አሁን ራስ አጋጣሚ ነው ይሄ ለእኔ። አቶ ቱባ ካሳ የባህል አልባሳት ነጋዴ ናቸው። በዚህም ዘርፍ ያለው ገበያ መቀዛቀዙን ይገልጻሉ። እንቅስቃሴው ቀዝቃዛ ነው። ገበያም በጣም እየወረደ ነው እና ወቅቱም ያው እንደሚታየው በጣም ያው ሰውም አቁሙም ደክሟል። ያው ይዘን ዝም ብለን ያው እንትን ያለ ነው እንጂ ብዙ ያስደስት አለ። ግን እግዚአብሔር ይመስገን ያው እንጂ በየዙሪያው ላይ ሰላም የለም። እንደሚታዩ ኑሮም እንደዚህ ሆነ። አሁን አንድ ሽንኩርት ይኸው መቶ ሀያ ብር ነው። ዛሬ መቶ ሀያ ብር ሽንኩርት ገዝቶ እንዴት አሁን እዚህ ከዶሮ ጋር ይበላል? ሁሉ ነገር በቃ አሁን ይህን እቺ አንድ ኪሎ መቶ ሰላሳ ገዝቶ እኛ ጋር አራት ሺህ ብር ቀምስ እንዴት ይገዛል? ዛሬ ሶ ሽንኩርት ሻሮቤት ላይ መሬት ላይ በስብሶ ላይ ያሉ ነው፣ ግን እዚህ መቶ ሰላሳ ብር የተሸጠ ነው። ይሄ ምንድን ነው? መንገድ ተዘግቷል፣ ግጭት ተፈጥሯል፣ አያሳልፉም። ያው ይሄ ደግሞ አባሻ ልብስ በፊት በዚህን ሰዓት ትእዛዝ ልብስ አለ ጥምቀት ያለው ቀምስ ብሎ በቃ ያለው የሌለ ረብራ አድርጎ ነው የሚለበሱ ግን ዛሬ ቀን እንደሆነ ከጎበዘ ነው አንድ ቀምስ የምንሸጠው ነው። እንደዛም መቶ ብር ጥቅም፣ ሁለት መቶ ብር ጥቅም እና ይሄ ያው አገሩ ሰላም አላማ ኖሩ ነው እንጂ ሌላ አይደለም። አስተያየት ሰጪዎቹ ግብአቶች በበቂ ሁኔታ እንዳይገቡ ምክንያት የሆኑ የመንገድ መዘጋት ችግሮች ሊቀረፉ እንደሚገባና ለዚህም ግጭቶችን በሰላም መፍታት አስፈላጊ እንደሆነ ይናገራሉ። ያው እንግዲህ መንግስት እንግዲህ መፍትሄ ቢፈጥር መንገዶችን ቢያስከፍት እና አንዳንድ እነዚህን ነገሮች ቢስተካከሉ ቢያንስ ግብአት ይኖር ነበር። ግባቱ ይኖራል። ከዛ ያው ሰው በሚፈልገው መሸመት ይችል ነበር። አሁን ግን በዚህ ከሆነ ከቀጣላ ያው እንደምታዩት ባዶ ነው ሜዳው እንግዲህ ው በግም የለም ፍየልም የለም የተወሰኑ ቀድሞ የገቡ ምናምን ያሉት። እና እዚህ ላይ መፍትሄ ቢያመጣ በሰላማዊ መንገድ ሁሉም ነገር ቢፈታ በድርድር በሰላም ቢፈታ ጥሩ ነበር። ለህዙ በተለይ ለድ ህብረተሰብ ብንስማማ ሁሉ ነገር መንገዱ ቢከፈት እንደዚህ ኑሮ አይወደዱም። በየዙራ ላይ አሁን ሶሞን ራስ ወደ ደቡብ መስማር ላይ ሲመጣ ብዙ መኪና ወደ አዋ ራሱ አካባቢ ብዙ መኪና ራሱ ተቃጥሏል አሉ። ይሄ ምንድ ነው? ይሄም ያው ነው። ያው ጭማሪ አሁኑ ኑሮ ጉስቅልንት አድርጎ እንደዚህ ነው እንጂ ሰላም፣ ድሮ ሰላም ያለን ሰዓት ኮ እኛ አባሻ ልብስ ኮ ታዋቂ ሆነን። እኛ እንግዲህ ደግሞ መንግስትን፣ ደግሞ እንደምንም ብሎ በቃ መላፋጥሮ በቃ እዚቡን እንዲስማማ ማድረግ የሚችለው እንግዲህ ከፈጣሪ በስተቀር እሱ ነው። እሱ እጅ ስላለ ሁሉ ነገር አሁን እሱ ነው የሚያስተካክሉ። ህብረተሰቡም ሰላም እንዲወርድ ራሱ ህብረተሰቡ መስራት እንዳለበት ነው። ከግጭት ለመዳን እንደ ሰውኛ ብ ነው ። ህጻናት እንዳይሞቱ አዛውንቶች እንዳይጎዱ እናቶች እንዳይጎዱ ህጻናቶች እንዳይራቡ ከፈለጉ ወደ ሰላሙ መጥተው ቢነጋገሩ እኔ በጣም ደስ ይለኛል። እና ሰላም ቢወርድ ኢትዮጵያ ለዘላለም ትኑር። በተረፈ እኔ ሰላም እንደወርድ ነው የሚመቴ ሰላም ሆኖ ሰው እንደፈለጉ ያለ ስጋት ሊወጣ ያለ ስጋት ሊገባ ክፍለ ሀገር የሚሄደው እንደፈለገው ክፍለ ሀገር ሊሄድ ግጭቱ ሰላም እንዲሆን እግዚአብሔር ፊት እንጸልያለን። የዋጋ ንረትን ለማረጋጋት በማሰብ መንግስት እየወሰደ ባለው ጥብቅ የፊስካልና የገንዘብ ፖሊሲ እርምጃ የብዙ ሸቀጦች ዋጋ እየቀነሰ መሆኑን የብሔራዊ ባንክ ገዥ ማሞ ምህረቱ በቅርቡ መግለጻቸው ይታወሳል። ይሁንና ውጤቱ ወዲያው የሚታይ እንዳልሆነ የገለጹት አቶ ማሞ ምግብ ነክ የሆኑ ግብዓቶች ላይ ያለውን የዋጋ ንረት መቀነስ ግን የብዙ አካላትን ተሳትፎ የሚፈልግ ቅንጅታዊ ስራ እንደሚያስፈልግ አስረድተዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ታህሳስ 27 2016 ዓ ም የገና ዋዜማ መሰናዷችን ይቀጥላል። የገና በዓል እንግዲህ መንፈሳዊ በዓል ነው። የኢየሱስ ክርስቶስ የልደት በዓል ነው። ይህንን በተመለከተ ከተለያዩ ሃይማኖቶች የተውጣጡ መዝሙሮችን በቀጣይ እንሰማለን። ተመልሰን መጥተናል። የሰማችሁት እንግዲህ በቅድሚያ የኢትዮጵያ ኦርቶዶክስ ተዋሕዶ መዝሙር፣ ከዛም የካቶሊክ አብያተ ክርስቲያናት መዝሙር እና የፕሮቴስታንት አብያተ ክርስቲያናት መዝሙርን ነበረ። ወደ ቀጣዩ ዘገባ ደግሞ እንሻገር። በግጭቱ ምክንያት ለዓመት በዓል ወደ ቤተሰብ መጓዝ አልቻለም ሲሉ የአማራ ክልል ተወላጆች ተናገሩ። በአማራ ክልል ያለውን የጸጥታ ችግር ተከትሎ የተከሰተው የአንዳንድ መንገዶች መዘጋት በተለያዩ የሀገሪቱ አካባቢዎች የሚኖሩ የቤተሰብ አባላትን በዓልን አንድ ላይ እንዳያከብሩ ማድረጉን በአዲስ አበባ ያነጋገር ናቸው የክልሉ የሚሉ ተወላጆች ነግረውናል። 2016 ዓ.ም ከገባ ወዲህ ለሁለተኛ ጊዜ በዓልን ከወላጆቻቸውና ከቤተሰቦቻቸው ተነጥለው ለማክበር መገደዳቸውንም ጠቁሟል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ የትራንስፖርት ማህበር ፕሬዚዳንት አቶ ብርሃነ ዘሩ በተለይም በጎጃም መስመር አገልግሎት አለመጀመሩን አረጋግጠውልናል። አስቴር ምስጋናው ተከታዩን ዘገባ አድርሳናለች። በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማ ሉሌ ለወትሮው በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች። አዲስ ዓመትን በጣም ፈልጌ ነበር መሄድ። ግን የነበረው ሁኔታ እንድሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሂድ ነበረ እዚህ ያሳለፍኩት በዓል ትዝ አይለኝ፣ እና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓል እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነቱን ለመናገር ደስተኛ አልነበርኩም። እንግዲህ እግዚአብሔር ከፈቀደ ሰላም ሲሆን ይሄዳል። ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ፣ ያ ግን ከአቅሟ በላይ እንደሆነ አስረድታለች። ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት በባስ ነበር የምንሄደው። ጥሩ ነበር እሱ። በሱ ላይ በሱ ነበር ሄደው። በፕሌን ሊሄድ ብል ደግሞ ብሩ ትንሽ እንክል ይላል። ከዛ ደግሞ ሄጄ እኔ ደብረ ማርቆስ ነው እንደነገርኩ የምኖረው። ባህር ዳር ሂጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ ሆነ። ወጪ ነው የማወጣው። ሌላዋ ወጣትም ሰላማዊት የማነም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ ማሻን ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች። ባህልን ከቤተሰብ ጋር ነበር የማከብረው። ዘንድሮ በሰላም እጦት ምክንያት፣ መንገድም ትራንስፖርት ባለመኖር ምክንያት እዚህ ነው የማከብረው። እዚሁ አዲስ አበባ ማለት ነው። እዚህ ነው የማከብረው። ከዚህ በፊት ቤተሰብ ጋር ነበር የምናከብረው። ትራንስፖርትም ስለሌለ የዛ አካባቢ ሰላም ስለሌለ ጥሩ ስላልሆነ ከነሐሴ 2015 ዓ ምት ጀምሮ በመንግስት ኃይሎች እና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ኅብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ በወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት ላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ ንረት እንዲሁም ለተያያዙ ችግሮች ማጋለጡን ጠቅሰዋል። በአዲስ አበባ የሚገኙ የክልሉ ተወላጆች ደግሞ በተለይ በጎጃም መስመር በመኪና ለመጓዝ እየተቸገርን ነው ይላሉ። ጎንደር አካባቢ ይኖሩ እንደነበር የገለጹት እና ካለፈው ዓመት መጨረሻ ጀምሮ በክልሉ በቀጠለው ግጭት ምክንያት አራት ልጆቻቸውን ይዘው ወደ አዲስ አበባ እንደመጡ የሚናገሩት ወይዘሮም በመንገድ መዘጋት ምክንያት ወደ አካባቢው ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ። ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣ ነው። ሀገር ቤት እያለው በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር የምናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መለሳለሁ ብዬ አስቤ ነበረ። ግን እንደ አጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ ልሄድ አልቻልኩም። ለበዓልም ሄዳለሁ ብዬ አስቤ ነበረ፣ እሱም አልተሳካም። የጸጥታ ሁኔታ አስተማማኝ አይደለም የሚል መረጃ ስላለ እዛ መንገድ አልተከፈተም ነው የሚባለው። በፕሌን ምናምን ለመሄድም ትንሽ ይከብደኛል ከኢኮኖሚ አንፃር። የአማራ ክልል መንግስት በቅርቡ በወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የኤብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል። እየወጡ ነው። ከዚህ ከላምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊክ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስሄደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሮ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠ ማለት ነው። ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋ ነው። አድማጮቻችን፣ መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ወደ አብዱር ክያር ዜማ ነው የምናልፈው። ተመልሰን እንመጣለን። በተከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ታኅሳስ 27 2016 ዓ.ም የገና ወይም የልደት በዓል ዋዜማን መሰናዷችንን ነው። ከኛ ጋር ስለሆናችሁን እናመሰግናለን። የኢየሱስ ክርስቶስ ልደት ገና በላሊበላ ከተማ በደማቅ ስነስርዓት ለማክበር ቅድመ ዝግጅት ማጠናቀቁን የከተማ አስተዳደሩ ከንቲባ አስታውቋል። ከንቲባው ምዕመናን ከጸጥታ ስጋት ነጻ ሆኖ በዓሉን እንዲያከብሩ የሚያስችል ዝግጅት መደረጉን፣ የኢንተርኔት አገልግሎት እንደሚኖር እንዲሁም ደግሞ የየብስና የአየር ትራንስፖርት አገልግሎቶችም ክፍት መሆናቸውን ገልጸዋል። በአካባቢው ካለው የጸጥታ ችግር አንጻር ግን እንደ ቀድሞ በዓሉ በድምቀት ይከበራል ብሎ እንደማያምኑም ለአሜሪካ ድምፅ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። መስፍን አራጌ ዘገባለሁ። የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጅ ለአሜሪካ ድምፅ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተደርጓል። እንደ ከንቲባው በዓሉ በሰላም ተጀምሮ እንዲጠናቀቅ አንድ አብይና ስድስት ንዑሳን ኮሚቴዎች ተዋቅረዋል። ኮሚቴዎቹ የጸጥታን መስተንግዶንና ሌሎች አገልግሎቶችን ያቀላጥፋሉ። ተቋርጦ የነበረው የኢንተርኔት አገልግሎት በዓሉን ምክንያት በማድረግ ለታዳሚው እንዲሰጥ ይደረጋል። የኤፕስና የአየር ትራንስፖርቶች ተዘጋጅተዋል ብለዋል። ሆቴሎች ኢንተርኔት እንዲለቀቅላቸው የላይ ስርጭ እንዲደረግ ማድረግ ይህን የሚያስተባብር ኃይል አለ። ይሄ ኦልሬዲ ስራው ተዘምሯል። ኢንተርኔቱን ተለቅቆ ወደ ስራ ተገብቷል። ሆቴሎቹም ወደ ሙሉ አገልግሎት እየገቡ ናቸው። ስድስት በሮች ተለይተው የእንግዳ መውጫና መጊያ በሮች በእነዚህ እግር የሚያጡ እንግዳ የሚያስተናግዱ ወጣቶች ይህን የሚያስተናግዱበት ሎጂስቲክ የማሟላ ስራና ሰው የማሰማራ ስራ ምሱም ተርሞስጥ አልቋል። ከጤና ጋር በተያያዘ የድንገተኪያ ችግር የሚገጥምባቸው ይሄን የሚያስተባብሩ ወጣቶች እና የጤና ባለሙያዎች አሉ። ለዚህ የሚያስፈልገውን ሎጂስቲክ ተሟልቷል። ይህን እንግዲህ የክልል መንግስትም በልዩ ሁኔታ በዚህ ጉዳይ ላይ ለማገዝ ዝግጁ ሆኖ የመድኃኒትና የፋይናንስ አቅርቦትም አቅርቡልናል። ከላሊበላ ከተማ ስልሳ ኪሎ ሜትር ርቀት ላይ የምትገኘው የጋሸና ከተማ ነዋሪ መሆናቸውን የሚናገሩትና ስማቸውን ከመግለጽ የተቆጠበው አስተያየት ሰጪ አሁን ያለው የጸጥታ ችግር በበዓሉ ድምቀት ላይ ጥላ ሊያጠላ ይችላል ሲሉ ስጋታቸውን ገልጸዋል። አካባቢው ሀገሪቱ አለኝ ከምትላቸው የቱሪዝም ቦታዎች አንዱ ነው። ጥሪው የተለመደና በየዓመቱ የሚደረግ ጥሪ ቢሆንም አሁን ካለው የአካባቢ የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም እንደተለመደው ያለው በፋኖና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ሞተዋል፣ ብዙ ሲቪሊያን ሞተዋል። አሁንም ምንም እንኳን በዓሉን ጠብቆ ችግር ይፈጥራል ባይባልም አጋጣሚ በመጠቀም ሌሎች ደግሞ ሌላ ፍላጎት ያላቸው ሰዎች ችግር ይፈጥራሉ የሚል ግምት አለኝ። ከንቲባ ወንድም ነው ግን ጸጥታውን አስተማማኝ ለማድረግ ተገቢው ቅድመ ዝግጅት ተደርጓል ይላል። ይህ በዓል እንደሚታወቀው ሃይማኖታዊ በዓል ነው፣ ህዝባዊ በዓል ነው። ስለዚህ ህዝቡ በዓሉን ያከብረዋል፣ በዓሉን ይከባከባል ብሎ ይታመናል። ዋናው የሚያከብረውም ስራ የሚሰራውም ህዝቡ ነው። መንግስት ደግሞ ይህን ፕሮግራም ፋሲሊቲ ለማድረግ ህዝብን የመጠበቅ ስራዎች ስላሉበት እነዚህን ስራዎች አቅሞ ፈቀደ መልኩ ለመስራት የራሱን ዝግጅት እያደረገ ና ስራዎችን ለመስራት የሀገር መከላከያ ሰራዊትን ጨምሮ ሌሎች የከተማው ፀጥታ መዋቅር እና የአካባቢ የዙሪያ ወረዳው የፀጥታ መዋቅሮች አሉ። በጎ ፈቃደኛ ወጣቶችና የአካባቢ ማህበረሰብ ጋር በመተባበር በዓሉ ተጀምሮ እስከሚጠናቀቅ በሰላም እንዲሆን፣ ስርቆት እንዳይኖር፣ ሌሎች ች ተጨማሪ ወንጀሎች እንዳይፈጸሙ ይህን የሚያስተባብር አካል አለ። በአጠቃላይ የዚህ ዓመት ገና በዓል በችግር ውስጥ ሆነን የምናከብረው ነው። ከፍተኛ የኢኮኖሚ ድቀት ውስጥ የምናከብረው ነው። ነገር ግን የአካባቢያችን ማህበረሰብ ይህን ተረድቶ የበኩሉ የሚና ይወጣል ብለን እናምናለን ይሆናል። ለዚህ አስፈላጊ ዝግጅት እያደረገ ስለሆነ በዓሉ በድምቀት እንዲከበር የምንችለው ሁሉ ጥረት እያደረግን እንገኛለን። የላሊበላ ከተማ ነዋሪ የሆኑ ሌላ አስተያየት ሰጪ ደግሞ መንግሥት ጥሪውን ቀደም ብሎ ቢያስተላልፍም የሚጠበቀውን ያህል ሰው ወደ ከተማዋ እየገባ አለመሆኑን ጠቅሰዋል። ከአንድ ወር ቀድመው ነው ዘንድሮ በተለየ መልኩ ገናን ማክበር አለብን፣ ገናን በላሊበላ እየተባለ ጥሪ የተደረገው ያ ጥሪ ግን የሚጠበቀውን እንግዳ ማምጣት አልቻለም። ሰው አሁን በትራንስፖርት የሚመጣው እስካሁን እውነት ለመናገር አልገቡም። ተሳላሚዎቹን ማለት ነው። ይሄ ይሄ ደግሞ ስሜቴ እንዲጎዳ አድርጎኛል። የባህል አከባበሩ አብይ ኮሚቴ አባል ዳንኤል አሸናፊ በበኩላቸው እንደከዚህ ቀደሙ ባይሆንም አይመጣም ብለን ከሰጋ ነው በላይ ሰው እያስተናገድን ነው ብለዋል። ያው ቁጥር ማለፍ ሊኖር ይችላል። ነገር ግን እንግዳው ይመጣል የሚል ትናለን። በረራ በተመለከተ ከባህር ዳር ወደ ላሊበላ እና ከጎንደር ላሊበላ ጀምሯል። እሱም በመጀመሩ ምክንያት የተወሰኑ እንግዶች መምጣት መጀመራቸውን ማረጋገጥ እንችላለን። እኛ የእግረኛ ተጓዥም በተለይ አሁን ከነገ ጀምሮ በጣም በብዛት እንትን የሚለው ከነገ ጀምሮ ነው የሚገባ። በተለመደው ልክ ነው ብለን ማለት አንችልም፣ ግን አሁንም አለ እግረኛ በአዘጋጅናቸው የእግር ማጠቢያ ቦታዎች። አሁን ስንንቀሳቀስ በጠበቅነው ልክ እንግዳ ይቀራል ተብሎ የተሰጋውን ያክል አይደለም፣ እንግዳው እየመጣ ነው። ከዚህ በፊት በነበረው ቁጥር ልክ ግን ሊሆን ይችላል ተብሎ አይታመንም። ይሄ ነው ያለው ነገር። ይሁን እንጂ የጋሸናውን መሆኑ የላሊበላ ከተማ አስተያየት ሰጪ በጦር መሳሪያ ግጭት ውስጥ የገቡት አካላት በዓሉ እንዳይከበር የማድረግ ፍላጎት አላቸው ብለው እንደማያምኑ ነው ያስታወቁት። ኤልዛቤት አድማሱ የሚባሉ የአዲስ አበባ ከተማ ነዋሪ ደግሞ ላሊበላ ላይ ተገኝተው በዓሉን የማክበር ፍላጎት ቢኖራቸውም በጸጥታው ችግር ምክንያት እስካሁን ውሳኔ ላይ ለመድረስ መቸገራቸውን ተናግረዋል። አካባቢው በመከላከያውና በፋና ታጣቂዎች መካከል ከፍተኛ የተኩስ ልውውጥ በተደጋጋሚ የሚደረግበት በዚህም ለንጹሐን ሞትና አካል ጉዳት ምክንያት የሆኑ ከባድ መሳሪያ አገልግሎት ላይ የዋሉበት የፍልፍል አብያተ ክርስቲያኑ መጠለያ በከባድ መሳሪያ ፈንጣሪ እየተመታበት እንደሆነ ነዋሪዎች ያስታውሳሉ። ፖለቲ ጸጋና ሃይማኖታዊ በዓላት ለየቅል ናቸው የሚሉት ከንቲባ ወንድም ነው ደግሞ ምእመኑ በዓሉን ወደ ታሪካዊ ስፍራ በመምጣት እንዲያከብር ጥሪ አስተላልፈዋል። በዓል ከፖለቲካ ጋር የሚገናኘ ጉዳይ የለም። የዚህ ዓመት የገና በዓል ግን ትናንትም የነበረ ዛሬም ያለ ወደፊት የሚቀጥል ከትናንት ወዲያም የነበረ በዓል ነው። የሚመጣ ሰው ለመንጣ ያሰበ ሰው ችግር ብለን አናስብም። የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድን በተደጋጋሚ በስልክ መስመራቸው ለማግኘት ብንሞክርም አልተሳካልንም። ከመንግስታዊ የአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ግን ሃይማኖታዊና ህዝባዊ ማህበራዊ በዓላት በሰላምና በደማቅ ስነ ስርዓት እንዲከበሩ ቅድመ ዝግጅት መደረጉን ተናግረው ነበር። ገና በላሊበላ ሲታሰብ በመላእክትና በሰው ተምሳሌ ተሰይሞ በማሜ ጋራ ላይ የሚደረገው የቤዛ ኩሉ ሃይማኖታዊ ክዋኔ አብሮ ይነሳል። መጀመሪያ በኮቪድ ቀጥሎም በሰሜኑ ጦርነት አሁን ደግሞ በክልሉ ባለው የጸጥታ ስጋት የገና አከባበርን ጨምሮ የቱሪስት ፍሰቱ እንደተቀዛቀዘ ከአካባቢው የደረሱን መረጃ ያመለክታል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን ክታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ለ2016 ዓ ም የገና ዋዜማ መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ በአውደ አመት ወቅት በሁሉም ሰው ቤት የማይጠፋ ሙዚቃ ነው የምንጋብዛችሁ። ማናልቦች ዲቦ አውድ አመት ይቀጥላል። እንመጥተናል እንግዲህ የገና ወይም የልደት በዓል ዋዜማን በደስታና በፍቅር እያከበራችሁት ነው ብለን እናምናለን። እንድታከብሩ መልካም ምኞታችን ነው። በመቀጠል የምናልፈው ደግሞ ወደ መቀለ ነው። በመቀለ ሁለት ገጽታዎች ያሉት የገና በዓል ድባብ በትግራይ ክልል ሰላም በመስፈኑ የዘንድሮን የገና በዓል ተስፋ በተላበሰ ስሜት እንደሚያከብሩት የገለጹት የመቀለ ከተማ ነዋሪዎች ቢሆንም ግን ተፈናቃዮች ወደ ቀያቸው አለመመለሳቸውና ድርቅን ተከትሎ የመጣው ችግር ግን ድባቡን እንዳደበዘዘውም ነው አከል ያስታወቁት። ሙሉጌታ ጽበሀ ተከታዩን አድርሶናል። ሸዊት ገብረትንሳኤም በመቀለ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ አስተዳደር የሶስተኛ ዓመት ተማሪ ነው። በጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ እንደነበረ የገለጸው ሸዊት በዓልንም በውጊያ መሀል ጭምር ማሳለፉን ያስታውሳል። አንዳንዴ በጦርነት ታከብረዋለህ፣ እየተዋጋክ ምናምን ታከብረዋለህ። አንዳንዴ ደግሞ ትንሽ አረፍትልና ባለው ነገር ለምሳሌ ዳቦ ምናምን ነበር ዛኔ። አብዛኛው ጊዜ ዳቦ ታደርጋለህ ዳቦ በጂኦሎጂ ስኳር ምናምን አርገን ነበር የምታከብረው። የዛኔ እንደዛ ነበር የምናከብረው በራ ላይ ያለን ማለት ነው። ለምሳሌ 2014 የመስቀል በዓል በጦርነት ነበር ያከበርነው። ዛሬ መስቀል ምናምን እያልክ የምታከብረው ጋብ ባለ ጊዜ ተሰብስበክ ምናምን የሆነ ጭፈራ ምናምን አለ። የሚበላ ብዙም የለም፣ ግን በቃ በደስታ ነው የምታከብረው። ይዛኔ ብዙም የቤተሰብ ናፍቆት አለ፣ ብዙ ነገር ችለክ ነው በደስታ የምታከብረ ይዛኔ ማለት ነው። ከሰላም ስምምነቱ በኋላ አቋርጦት ወደ ነበረ ትምህርቱ የተመለሰው ሸዊት ሰላም ከሁሉም በላይ ነው ብሏል። የዘንድሮውን የገና በዓል ከዚህ ቀደም ያደርግ እንደነበረው ከዩኒቨርሲቲ ጓደኞች ጋር እንደሚያከብረውም ተናግሯል። ሰላም ምን ያክል ትልቅ ነገር እንደሆነ አይተናል። ሰላም ሆነ ሲባል እኔ አላመንኩም ነበር ይዛኔ። በቃ የሆነ ሰላም ሆነ ጦርነት የለም ስንባል በሀያ አራት በቃ እኔ አላመንኩም ነበር። በቃ የሆነ ትጠራጠራለ ከውስጥ ጋር ከዛ አንድ ሳምንት ሁለት ሳምንት አንድ ወር የለሲ ደግሞ ከጦርነት ወጥተክ እንደዚህ ትምህርት ተምረክ ከቤተሰቦች ጋር ከጓደኞች ጋር መሳለፍ በጣም አሪፍ ነገር ነው። እኔም ቃላት የለኝም ከዚህ ጦርነት ወጥቼ ወደ ይህን ሰላም በማየቴ ምንም የሚገልጽበት ቃላት የለኝም። ዩኒቨርሲቲና በዓል አሪፍ ነው። ዛን ቀን የሚቀርብልክ ነገርም አሪፍ ነው። ከዩኒቨርሲቲው ማለት ነው። ከዛ አንጻር ደግሞ ከጓደኞቹም እየከደም ሚት ጋሉ ከነሱ ጋር አሪፍ ነው የምታሳልፈው። ግቢ ላይ ታሳልፋለህ። ከተማ ወጥተክ ምናምን አሪፍ አርገ ነው። በሰሜን ኢትዮጵያው ጦርነት ምክንያት ቀያቸው ለቀው ተሰደው በመቀለ የተፈናቃዮች ማዕከል የሚኖሩት ወይዘሮ ቱረስ ረስተካ ደግሞ ተከታዩን ብለዋል። በጸገድ የነበርንበት ጊዜ በዓሉን በጥሩ አድርገን እናከብር ነበር። በቤታችን በቀያችን፣ በግ ወይም ፍየል አርደን፣ ተጨማሪ ዶሮ አርደን፣ ጠላም ጠምቀን፣ አምባሻ አዘጋጅተን በድምቀት ደስ ብሎን እናከብር ነበር። አሁን ግን ችግር ውስጥ ነው ያለነው። ከብዙ ጊዜ በኋላ ስንዴ ሰጥተናል። እሱን እንጀራ ጋግረን በዓሉን በዚህ መጠለያ ድንኳን እናከብራለን። አንድ ዶሮ የሚታረድ የለም። የመቃሌ ሕዝብ ባለፉት በዓላት ልብሶች እያመጣ ካለው ምግብ እያካፈለን ከእኛ ጋር እያከበረ ነበር። አሁን ግን አብዛኛው ሕዝብ ለራሱም ተቸግረዋል። በቀጣይ ዓመት በዓልን ወደ ቀያቸው ተመልሰው ለማክበር እንደሚናፍቁ ወይዘሮ ትውረስ ገልጸዋል። ቀጻል ትምኒት ሄዳ አደይ ክምለስ ምኞቴ ወደ ቀዬ እንዲመለስ ነው። በቤት የሚኖርበትና እንደ በፊቱ ሰርቼ እንስሳት እንዲኖረኝ ነው የምመኘው። እዚህ እኮ የሚመጣው ውስን እርዳታ ነው። እርስ በርስ እያጣላን ነው የሚውለው። መንግስት በስምምነቱ መሰረት ወደ ቀያችን እንዲመልሰን ነው የምንጠይቀው። ባክሱም ከተማ ነዋሪ የሆኑት አቶ ፀሐይ አስገዶም በበኩላቸው በከተማዋ ያለው የበዓል ድባብ እንዲህ ይገልጹታል። ዓመተ ምህረት የልደት በዓል የአክሱም ከተማ በተለየ መንገድ እያከበረች ትገኛለች። ምክንያቱም እኛ ሶስት አመት ሙሉ በጦርነቱ የቆየን ስለሆነ በጦርነቱ ምክንያት ተጎድቶ የነበረው ህዝባችን እና አሁን ትንሽ የሰላሙን ሁኔታ በመጠቀም በተሟላ መንገድ እንኳን እየተካሄደ ባንልም፣ በተገኘው ሰላም ግን አንጻራዊ ከነበረው ዛሬ ሶስት አመት ከነበረው ሁኔታ ጋር በማነጻጸር ከተማችን የልደትን በዓል ለማክበር በጥሩ ሁኔታ ትገኛለች። የከተማችን የስራ እንቅስቃሴ በወሳኝ መልኩ እንኳን ባይሆንም ጥሩ እንቅስቃሴ ላይ ያለች፣ ማህበረሰቡ የመተጋገዝ ባህሉ አሁንም ሊጠናከር ይገባል ብለዋል። አቶ ጸሐይም ያለውን ድርቅርቅ ምክንያት በማድረግ ህዝባችን በችግር ላይ ያለ ስለሆነ የተሟላ ደስታ ይኖረዋል ብለናና እንትን አንልም ምክንያቱም ህዝባችን በተለያየ የገር ጽንፍያት በረሃብ የተቸገረ ነው። ከተቸገሩ ወገኖቻችን ጋር ለማክበር እያደረግን ነው። ቤቴልሄም ክንደያ ደግሞ በመቀለ ከተማ በጭማቂ ቤት ንግድ ላይ የተሰማራች ወጣት ነች። የሰላም ስምምነቱ በንግድ እንቅስቃሴው ላይ ውስን ለውጥ አምጥተዋል ብላለች። በጦርነቱ ጊዜ ያሳለፈቻቸውን በዓላትም እንዲህ ታስታውሳለች። በጦርነት ጊዜ በጣም ከባድ ነበር። በዓል ለማክበር ፍራቻም ነበር። ድሮንም ያው የነበረ ሁኔታም በጣም ከባድ ነበር ረሃብ ምናምን ብዙ ነገርም ስለነበር አናከብርም ማለት ይቻላል። አሁን ይሻላል። ያው አንዳንድ ነገሮች እንደ ድሮም ከጦርነት በፊት እንደነበረበት አይነት ሁኔታ እንኳን ባይሆን፣ ግን ወደ ተሻለ ስራ ላይ እንላለን። ስራ እንሰራለን። አትሊስት ሰው ይወጣል፣ ይገበያያል፣ ምናምን በዛ በዛ ሰበብ ስራ ሰርተን እንገባለን ቤታችንም ከፋሚሊ ጋር ብዙ ነገር እንኳን ባይገኝ አትሊስት ሰላም ሆኖ በሰላም በደስታ እናከብረዋለን። ዘንድሮ በዓሉ ሰላም ሰፍኖ የሚከበር በመሆኑ በተስፋ የሚከበር ነው ያለችው ቤተልሔም፣ በክልሉ ያለው የደርቅ ሁኔታ ግን ድባቡ እንዳደበዘዘው ታስረዳለች። እንደ ድሮ ብዙ ነገር መግዛት እንኳን ባንችል የሚታረድ ነገር ምናምን መግዛት እንችላለን። ግን እንደ ድሮ ጌጣጌጡም የሆነ ዲኮር አደርጋለሁ ብዙ ነገር አደርጋለሁ ማድረግ ግን በዚህ ያለንበት ሁኔታ የሚቻልም አይደለም ብዙም እንደዚ አይነት ነገር የለም። የበዓል ዋዜማ ዜማ ላይ ነው እንጂ ስራ ቦታ የምንውለው የበዓል ሁለት፣ ከፋሚሊ ጋር ከልጆች ጋር ተሰባስበን ነው የምናከብረው። መልካም ምኞቴ ከዚህ ያለንበት ረሃብ፣ ከጦርነቱ በኋላ የተፈጠሩ አንዳንድ ነገሮች እንደ በፊት ተመልሰው ሰው ተፈቅሮ ፈናቅሎ ያለ ህዝብም ወደየ ቦታው ተመልሶ የተራበውን ጠግቦ ለማየት ያብቃን። የሚቀጥለው አመት የበዓል መንፈስ ኖሮን እንድናከብረው እንዲኖረን ነው የሚፈልገው። ለሁሉም የክርስትና እምነት ተከታይ መልካም የልደት በዓል ማለት ይፈልጋሉ። የመቀለ ዩኒቨርሲቲ ተማሪና የቀድሞ ተዋጊ ሸዊት ገብረ ትንሳኤ መሪዎች ከአሁን በኋላ ልዩነታቸው በውይይት ብቻ እንዲፈቱ ተማጽነዋል። ጦርነት መጥፎ ነገር ነው። ከጓደኞችክ፣ ከወንድምክ ብዙ ነገር ነው ያጣነው በዚህ ሶስት አመት ውስጥ ጦርነት በድጋሚ እንዳይከሰት ላሉ ስፔሻል በትግራይ ምድር በየሰላሳ መቶ ምናምን የሚከሰተው ጦርነትና እዚህ ይሄ በሁሉ የሚከሰተው በፖለቲካ ችግር ነው። ከዚ እርስ በርስ ነው የምንጋጨው፣ ከአማራ ህዝብ ጋር ከምናምን ነውና፣ ከነዚህ ጋር ተከባብረን የሚመሩትም ተከባብረን ለእኛ ለልጆቻችን ንጹህ የሆነች ሀገር ጦርነት የለባት የሆነ ችግር ካለን በበውይይት እንዲፈታ ባይነኝ የነበረው ጓደኝነታችን ወዳጅነታችን አጠናክረን በሰላም ከፕሪቶሪያው የሰላም ስምምነት በኋላ የገና በዓል በትግራይ ክልል ሲከበር የዘንድሮ ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ሙልጌታ ጽባሃ፣ መቀለም የሰማችሁት የዘአማን ግርማይ አውደ አመት የሚለውን ሙዚቃ ነበር። እንደወደዳችሁት ተስፋ እናደርጋለን። በመቀጠል ደግሞ የምናልፈው ወደ ደመረ ለገሰ ነው። ተቀማጮቻችን ስለነበረን ቆይታ እያመሰገንን የእለቱን መሰናዶ እዚ ላይ ፈጽመናል። ኤደን ገረመው መሰናደውን በመምራት ቆንጆ ታዬ በዋና አዘጋጅነት፣ ብርሃን ኃይሉ ደግሞ ስርጭቱን በማቀናበር አብረናችሁ ነበርን። ለመላው የክርስትና እምነት ተከታዮች በሙሉ በዓሉን ለምታከብሩ በሀገር ውስጥም በውጭም ላላችሁ እንኳን ለገና በዓል በሰላም አደረሳችሁ ማለት እንወዳለን። በነገ ምሽት ያውዳሚት መሰናዶዎችን ይዘን እንጠብቃችኋለን። የዛሬን እዚ ላይ ፈጸምን። ሰላም ጤና ስጥልን። ደህና ሆኑ።